ትንቢተ ኢሳይያስ ምዕራፍ ሃምሳ ዘጠኝ እነሆ የእግዚአብሔር እጅ ከማዳን አላጠረችም ጆሮውም ከመስማት አልደነቈረችም ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች እንዳይሰማም ኀጢአታችሁ ፊቱን ከእናንተ ሰውሮታል እጃችሁ በደም ጣታችሁም በበደል ረክሳለች ከንፈራችሁም ሐሰትን ተናግረዋል ምላሳችሁም ኃጢአትን አሰምቶአል። በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል፣ ጕዳትን ፀንሰዋል፣ በደልንም ወልደዋል። የእባብን እንቁላል ቀፈቀፉ፣ የሸረሪትንም ድር አደሩ። እንቁላላቸውንም የሚበላ ሰው ይሞታል፣ እንቁላሉም ሲሰበር እፉኝት ይወጣል። ድሮቻቸውም ልብስ አይሆኑላቸውም፣ በሥራቸውም አይሸፈኑም። ሥራቸውም የበደል ሥራ ነው፣ የግፍም ሥራ በእጃቸው ነው። እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሐም ደም ለማፍሰስ ይፈጥናሉ። አሳባቸው የኀጢአት ሐሳብ ነው፣ ጒስቁልናና ቅጥቃጤ በመንገዳቸው አለ። የሰላምን መንገድ አያውቁም፣ በአካሄዳቸውም ፍርድ የለም። መንገዳቸውን አጣምመዋል፣ የሚሄድባትም ሁሉ ሰላምን አያውቅም። ስለዚህ ፍርድ ከእኛ ዘንድ ርቋል፣ ጽድቅም አላገኘንም። ብርሃንን በተስፋ እንጠባበቅ ነበር፣ እነሆም ጨለማ ሆነ። ፀዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄድን። እንደ ዕውሮች ወደ ቅጥሩ ተርመሰመስን፣ ዓይን እንደሌላቸው ተርመሰመስን። በቀትር ጊዜ በድግዝ ግዝታ እንዳለ ሰው ተሰናከልን፣ እንደ ሙታን በጨለማ ስፍራ ነን። ሁላችን እንደ ድቦች እንጮኻለን፣ እንደ ርግብ እንለቃቀሳለን። ፍርድን በተስፋ እንጠባበቅ ነበር፣ እርሱም የለም፤ ማዳንም ከእኛ ዘንድ ርቋል። ዓመፃችን በአንተ ፊት በዝተዋልና፣ ኃጢአታችን መስክሮብናልና፣ ዐመፃችን ከእኛ ጋር ነውና፣ በደላችንን እናውቃለንና አምጸናል፣ ሐሰትን ተናግረናል፣ አምላካችንንም ከመከተል ተመልሰናል፣ ግፍንና ዐመፅንም ተናግረናል፣ የኀጢአት ቃልንም ጸንሰን ከልብ አውጥተናል። ፍርድም ወደ ኋላ ተመልሶአል፣ ጽድቁም በሩቅ ቆሞአል። እውነትም በአደባባይ ላይ ወድቋልና ቅንነትም ሊገባ አልቻለምና እውነትም ጣጠዋል ከክፋትም የራቀ ሰው ለብዝበዛ ሆነዋል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ፣ የበቀልንም ልብስ ለበሰ፣ በቅንዓትም መጐናጸፊያ ተጐናጸፈ። እንደ ሥራቸውም መጠን እንዲሁ ቁጣን ለባላጋሮቹ ፍዳንም ለጠላቶቹ ይከፍላል፣ ለደሴቶችም ፍዳቸውን ይከፍላል። እርሱ የእግዚአብሔር ነፋስ እንደሚነዳው እንደ ጐርፍ ፈሳሽ ይመጣልና በምዕራብ ያሉት የእግዚአብሔርን ስም በፀሐይ መውጫም ያሉት ክብሩን ይፈራሉ። ለጽዮን ታዳጊ ይመጣል በያዕቆብም ዘንድ ከኀጢአት ለሚርቁ ይላል እግዚአብሔር። ከእነርሱ ጋር ያለው ቃል ኪዳን ይህ ነው ይላል እግዚአብሔር፣ በአንተ ላይ ያለው መንፈሴ በአፍህም ውስጥ ያደረግሁት ቃሌ ከዛሬ ጀምሮ እስከ ዘለዓለም ድረስ ከአፍህ ከዘርህም አፍ ከዘር ዘርህም አፍ አያልፍም ይላል እግዚአብሔር።